ነጻነት እጅጋየው ሺፈራው በኩዊንስላንድ የግል አማካሪ ኩባንያ በውሃ ምህንድስና አንዲስ እንደሚታወቀው፣ ሐምሌ አስራ ሁለት የመጀመሪያው ህዳሴ ግድብ ሙሊት ተከናውኗል። ያ ምን ማለት ነው? ውሃውን አቁሮ በማስቀመጥ ብቻ የሚወሰን ነው ወይስ ለሌላ ውስን ተግባራት ማንቀሳቀሻነት ሊውል የሚችል ነው? አመሰግናለሁ ካሳሁን፣ በዚህ በዚህ ጉዳይ ላይ በህዳሴ ግድብ ላይ ኢንተርቪው ለማድረግ ስለጋበዝከኝ እና በዚህ ታሪካዊ ቀን ላይም እኔም ምስክር ለመሆንና ደስታዬን ለመግለጽ በመጋበዜ በጣም ደስተኛ ነኝ። እና አሁን እንደገለጽከው የመጀመሪያው አመት ሙሊት ተደርጓል። ሙሊቱም ወደ አራት ነጥብ ዘጠኝ ቢሊዮን ኪዩቢክ ሜትር ቮሊዩም አጠራቅመናል። ያም ማለት እስከ አምስት መቶ ስልሳ ሜትር ከባህር ጠረር በላይ ውሃው ተጠራቅሟል ማለት ነው። እና ያም ማለት ምንድን ነው ይሄ ውሃ የተጠራቀመው ወደ ሀያ ሜትር ጥልቀት አለው እንደማለት ነው። እና ይሄ ውሃ ለመጀመሪያ ጊዜ የተጠራቀመው ሁለት ኤግዛክትሊ አላቅም፣ ምናልባትም ሁለት ተርባይኖችን በቅርቡ ማንቀሳቀስ ይቻላል የሚል ሀሳብ አለ። ልክ ነው። እነዛ ሁለት ተርባይኖች ስራቸውን መጀመር ይችላሉ ማለት ነው። እነዛ ተርባይኖች ከተገጠሙ ኢነርጂ ጀነሬት ማድረግ ይጀምራል ማለት ነው። ስለዚህ ኢፌክቲቭሊ ምን እያለን ነው? ውሃው መጠራቀም ጀምሯል፣ ግን ስቴጅ ባይ ስቴጅ ነው የሚሞላው ስለዚህ አሁን ባለው መጠንም ሁለቱን ተርባይኖች አንቀሳቅሰን ኢትዮጵያ አንቀሳቅሳ ኃይል ማመንጨት የሚቻልበት ደረጃ ላይ ደርሰናል እንደማለት ነው። ዋነኛው የህዳሴ ግድብ ግንባታ ዓላማ የኢትዮጵያን ኤሌክትሪክ ኃይል ፍላጎት ከፍ ለማድረግና እጥረቱን ለመቅረፍ ነው። ምን ያህል የኢትዮጵያን የመብራት ኃይል ፍላጎት ከፍ ሊያደርግ ይችላል? በምን መልኩ ለምሳሌ ምን ያህል መኖሪያ ቤቶች ተጠቃሚ ሊሆኑ ይችላሉ? ከኩራዝ ወደ መብራት ሊሻገሩ ይችላሉ? ከመለስተኛ አነስተኛና ከፍተኛ የሆኑ ፋብሪካዎችንስ የማንቀሳቀስ አቅሙ ምን ያህል ይሆናል? ለጎረቤት አክርስ በሽያጭ ሄዶ የውጭ ምንዛሬ የማምጣት የገበያው ሁኔታስ ምን ሊመስል ይችላል? የሚል ታሳቢነት ነው ያለው። እንግዲህ እንደሚታወቀው ኢትዮጵያ ከፍተኛ የሆነ የሃይድሮኤሌክትሪክ ፓወር የማመንጨት ካፓሲቲ ያላት ያም ማለት ወደ ሰላሳ ሺህ ሜጋዋት የማመንጨት አቅም አለን። ነገር ግን ኢትዮጵያ አሁን ያላት ወደ ሶስት ሺ ከአራት ሺ ያነሰ ሜጋዋት ነው። ማለትም ከአስር ፐርሰንት በላይ ነው የማመንጨት ኃይላችን የተጠቀምነው። ይሄ የህዳሴው ግድብ ደግሞ በሚጠናቀቅበት ሰዓት ወደ አስር ሺ ማመንጨት እንጀምራለን ማለት ነው። ያ ማለት ደግሞ ኢትዮጵያን በሰብ ሳሃራ አፍሪካን ካንትሪ እንኳን ብናያት ለአንድ ሚሊዮን ህዝብ አሁን ያለን ወደ ወደ አርባ ሜጋዋት ነው ለአንድ ሚሊዮን ህዝብ ያለን እነ ጋና ወደ ስልሳ ከእኛ በላይ ናቸው እኛ እኛ ያለንበት ደረጃ በጣም ዝቅተኛ ነው። አሁን ያ ሙሉ ለሙሉ ግን ስርጭቱን እና ስራውን በሚጀምርበት ሰዓት ኢትዮጵያ ደረጃዋን ራሱ ቢያንስ በዚህ በሰብሳራን ካንትሪስ ብናይ ራሱ በአስራ ሰባት ደረጃ ከፍ ያደርጋታል ከነ ግብፅ በላይ ሁሉ ሆና ከነ ጋና በላይ ሆና ለምሳሌ ወደ መቶ ሜጋዋት ለአንድ ሚሊዮን ህዝብ የሚያደርስ ካፓሲቲ ይኖረናል ማለት ነው ዊች ሚንስ አሁን ካለንበት ከአራት ሺህ ያነሰ ሜጋዋት ወደ አስር ሺህ ሜጋዋት ያደርሰናል። ያም ደግሞ ማለት ኢትዮጵያ ውስጥ ያለውን ለስልሳ አምስት ሚሊየን ህዝብ የሚሆን ኃይል የማሰራጨት አቅም ይፈጥራል። ከዛም ደግሞ ኢትዮጵያ ውስጥ ሌሎች ኢንዱስትሪዎችን ለማስፋፋት ለውጭ ሀገራት ተርፎን ኤክስፖርት የምናደርግበት አጋጣሚም አለ። እንዲያውም በአብዛኛው ውጭ ሀገር ያሉ የኢኮኖሚ ባለሙያዎች ጥናት እንደሚያሳየው ኤክስፖርት ተደርጎ ከሚገኘው ገቢ ይልቅ ኢትዮጵያ ውስጥ ያንን ጀነሬት የምናደርገውን ፓወር ለተለያዩ ኢንዱስትሪዎችን በማስፋፋት ብንጠቀምበት ለሀገራችን የኢኮኖሚ እድገት ከፍተኛ ውጤት እንደሚያመጣ የኢኮኖሚ ጥናታቸው ያሳያል። ነገር ግን ኢትዮጵያ አሁን ያለንበት የኢኮኖሚ ደረጃ ያንን ተጨማሪ አዲሱን ኃይል ስድስት ሺህ ሜጋዋቱን በምናመነጭበት ጊዜ አሁን ያለን ኢኮኖሚ ያንን ለመሸከም ገና በቂ አይደለም። ማለትም ወደ ውጭ ብዙ ማሰራጨት አለብን ማለት ነው። ነገር ግን ሀገራችን በጣም ያደገች በመጣች ቁጥርና የተለያዩ ኢንዱስትሪዎች በተስፋፉ ቁጥር ያንን በመጠቀም ውጭ ልከን ከምናገኘው ገቢም በበለጠ የኢኮኖሚ እድገት ልናመጣበት እንችላለን ማለት ነው። ሕዳሴ ግድብ ከሚያበረክታቸው አስተዋጽዎች ውስጥ አንዱ በተለይም ድርቅ በሚከሰትበት ጊዜ የተራዘመ ብርቱ የሆነ ድርቅ ሲከሰት ያንን ለመቋቋም የሚኖረው አስተዋጽኦ ምን ይሆናል? በምን መልኩ ነው ድርቅ ዘመን የተቋረጠን ዝናብ ለማካካስ ጥቅም ላይ ሊውል የሚችለው አሁ እንግዲህ ግድብ አንዱ ጥቅሙ ምንድን ነው? በተፈጥሮ ያለውን ቫሪያቢሊቲ ወይም ደግሞ የአየር የውሃ የውሃ መጠን መቀያየር፣ ያንን በፈር ያደርግልናል ወይም ደግሞ ያንን የመቀያየሩን ባህሪ ሚቲጌት እናደርግበታለን ማለት ነው። ማለትም ውሃውን አቁረን ይዘን ድርቅ በሚሆን ሰዓት ያንን ውሃ ለመስኖም ልናደርገው እንችላለን ለተለያዩ ጥቅሞች፣ በተለይም ወደ መስኖ ስንገባ አሁን በእርግጥ ግድቡ ዋና የተሰራበት የሀይል ለማመንጨት ነው። ነገር ግን ለመስኖም ለሌሎችም ጥቅሞች ማዋል በምንችልበት ጊዜ ለዛ ይረዳናል ማለት ነው። ለታችኛው ተፋሰስ ሀገሮችም ለነሱዳንም ሱዳንም ለነ ግብፅም ውሃውን የታቆረውን ውሃ በተወሰነ ደረጃ በመልቀቅ ለነሱም ድርቅ በሚሆን ሰዓት እነሱን ማገዝ የምንችልበት እድል ይፈጠራል ማለት ነው እና አንዱ የግድብ ጥቅም ራሱ በአጠቃላይ ውሃን አቁረን በመያዝ ያንን ውሃ ድርቅ በሚሆን ሰዓት እያከፋፈልን መጠቀም ማለት ነው እና አውስትራሊያ እንደምታውቀው ከኢትዮጵያ ያነሰ የውሃ መጠን ኖሮን ነገር ግን ያላ ብዙ ግድቦች ስላላቸው እጅግ ከፍተኛ የሆነ የውሃ የመያዝ አቅም ያላቸው ግድቦች ስላሉ ለስምንት ለዘጠኝ ዓመት እንኳን ድርቅ በኖረበት ሰዓት እስከ ሁለት ሺህ ስምንት ነው እንግዲህ፣ አውስትራሊያ ውስጥ ከፍተኛው ድርቅ የቆመው ማለት ነው። እና በዛ ጊዜ ውስጥ ያንን ውሃ በመጠቀም የድርቅ ጊዜን የምንወጣበት ድል ይፈጥራል እንደማለት ነው። አውስትራሊያን ካነሱ አልቀረ የሕዳሴ ግድብ በተለይም ከአውስትራሊያ ካሉ ግድቦች ጋር ሲነጻጸር እንደምን ይገለጣል? በሃይድሮኤሌክትሪክ ፓወር ጀነሬሽን ስናየው በአፍሪካ ውስጥ ትልቁ የሃይድሮኤሌክትሪክ ፓወር ጀኔሬቲንግ ዳም ነው የሚሆነው። አውስትራሊያ ውስጥ ትልቁ የሚባለው ስኖዌይ ማውንቴንስ የሚባለው ነው። ከካምቤራ ወደ ደቡብ ስንሄድ የምናገኘው ሃይድሮኤሌክትሪክ እና ለኢሪጌሽን የሚያገለግል ግድብ ነው። ያ ለምሳሌ ከኢትዮጵያ ጋር ስናወዳድረው እዚህ ያለው አራት ሺህ ሜጋዋት ነው ጀነሬት የሚያደርገው የኢትዮጵያው ደግሞ ህዳሴ ግድባችን ደግሞ ወደ ስድስት ሺህ ነው ማለት ነው። እና ቢያንስ ያ ብቻ ራሱ በሁለት ሺህ ሜጋዋት ይበልጠዋል እንደማለት ነው። እና እጅግ ከፍተኛ የሆነ ትልቅ ነው ማለት ነው። ከአውስትራሊያ ጋር ምስለን አስተያየ የግድብ ስራ ሲሰራ ዱም በግምት ውስጥ የሚቀጥለው ነገር ከግንባታ አኳያ በሙሌት በዝናብ ብዛት የሚሆን በግድቡ መደርመስ አጋጥሞት በተለያየ ምክንያት ጎርፍ ሊፈጠር ይችላል። ያም በዙሪያ በአካባቢው የሚኖሩ ሰዎችን እንዲሁም ከዛ አልፎ ጎራባች ሀገር የሆኑ ይህንን ውሃው የሚያልፍባቸውን ሀገሮች ሁሉ ለማጥለቅለቅ አደጋዎች ሊፈጠር ይችላል። ይህንንም አስመልክቶ በግብፅና በሱዳን በኩል አንዱ ስጋት አለን ብለው የሚያነሷቸው የመከራከሪያ ሀሳቦች ለዓለም አቀፉ ማህበረሰብ እያስታወቁ ያሉት ጉዳይ ቢኖር ከዚሁ ጋር የተያያዘ ነው። የኮንስትራክሽኑ የጥራት ደረጃ አስተማማኝ ስላልሆነ ምናልባት ስም በጎርፍ ልንጠቃ እንችላለን የሚል ከወዲሁ አቤቱታ እያሰሙ ነው። ያ በኢትዮጵያ በኩል ምን ያህል ስጋታቸው እውነተኛ ነው ብሎ ማለት ይቻላል? ከሆነስ የሚያስከትሉት መዘዞች ምን ይሆናሉ? እንግዲህ እንደሚታወቀው ግድብ በጎርፍ መጥለቅለቅ ላይ ሁለት አይነት ተጽዕኖ አለው። በአውንታዊ ተጽዕኖ ስናየው እነ ግብጽ ላይ እነ ሱዳን ላይ ግድቡ ሳይገደብ የሚኖረው የመጥለቅለቅ ሁኔታ ውሃውን በማገዳችን እና ውሃውን ለተወሰነ ጊዜ በመያዛችን እነሱ ላይ የሚኖረውን የውሃ መጥለቅለቅ ናቹራል ማለት ነው። ናቹራል ወይም የተፈጥሮ መጥለቅለቅ የሚባለውን ይቀንሳል ማለት ነው። ከዛ አንጻር ስናየው ፖዘቲቭ ኢምፓክት አለው ማለት ነው። ኔጌቲቭ ኢምፓክቱ ደግሞ ምንድን ነው? አሉታዊ ደግሞ ምንድን ነው? ውሃውን ተፈጥሯዊ ባልሆነ መልኩ አግደነዋል ወይም ደግሞ ዳም አድርገነዋል ማለት ነው። ያንን በማድረጋችን ውሃውን ተጠራቅሟል እና ያ በተጠራቀመበት ጊዜ በተለያዩ ምክንያቶች ያ ግድብ ኮላፕስ ቢያደርግ ወይም ደግሞ ቢፈርስ ማለት ነው። ከዛ የሚለቀቀው ከዛ የሚወጣው ውሃ እጅግ በጣም ከፍተኛ ነው የሚሆነው። እንደ ምሳሌ ያህል እንደምታስታውሰው ብሪዝበን ላይ ጃንዋሪ ቱ ታውዘንድ ኢሌቭን ከፍተኛ የመጥለቅለቅ ተካሂዶ ነበረ። እኛ ያለንበት ከተማ ብሪዝበን ከተማ እና አንዱ የመጥለቅለቁን ሁኔታ ያባባሰው ዋይቨን ሆዳም የሚባለው ከብሪዝበን ወደ ሰማንያ ኪሎ ሜትር ትልቅ ግድብ አለ። ያ ግድብ ፍለድን ለመከላከል ነበር መጀመሪያም የተሰራው ራሱ በአስራ ዘጠኝ ሰባ አራት ከፍተኛ የመጀመሪያው ትልቁ ፍለድ ብሪዝበን ውስጥ በአስራ ዘጠኝ ሰባ አራት ነበረ እና እሱን ለመከላከል ከተሰሩ አንዱ ዳሞች ዋይቨንሆ ዳም የሚባለው ነው እና እሱ ተሰርቶ ከፍተኛ ውሃ አጠራቅሞ ነበረ በጊዜው የሚይዘውም ካፓሲቲ በጣም ትልቅ ነው በእርግጥ ለውሃ ለመጠጥና ለተለያዩ የሚውል ውሃ ነው ግን እዛውም ጎርፍን ለመከላከልም የሚጠቅም ግድብ ነው ማለት ነው እና ወደ ሶስት ሚሊዮን ሜጋሊትር ካፓሲቲ ያለው እኛ ከህዳሴው ግድብ የውሃው መጠን ማለት ነው በአርባ ጥፍ የሚበልጥ የመያዝ ካፓሲቲ ያለው እና በወቅቱ ከፍተኛ ዝናብ በመዝነቡ ኢንጂነሮቹ ያንን ግድብ ሞልቶ እንዳይፈስ መልቀቅ ነበረባቸው። እና ያ የለቀቁት ውሃ ከግድቡ በፍለድ ጌት በሚባለው ወይም ደግሞ ውሃውን ማስተንፈሻ በሚባለው በዛ የለቀቁት ወደ ስምንት ሺህ ኪዩቢክ ሜትር ፐር ሰከንድ የሚሆን ውሃ ነው የተለቀቀው። ያ ብሪዝበን ውስጥ የነበረውን ፍለድ በጣም አጥለቅልቆታል። የኢንጂነሮቹ ስጋት ደግሞ የዛን ሰዓትም ነበር። ውሃውን ባንለቀው ኖሮ ግድቡ ሞልቶ ግድቡን ያፈርስብናል የሚል ነው። ስለዚህ ውሳኔ መወሰን ነበረባቸው። ውሃውን ይዘነው ግድቡ ፈርሶ ከፍተኛ መጥለቅለቅ ከሚመጣ አሁን እንልቀቀው ብለው ውሃውን በመልቀቃቸው ያው ከፍተኛ መጥለቅለቅ ብሪዝበን ላይ ተካሂዶ፣ እንደምታስታውሰው የብሪዝበን ክላስ አክሽን የሚባለው ለዘጠኝ ዓመት የፈጀ የፍርድ ቤት ክርክር ነበረ እና ባለፈው ዓመት ነው ያ ክርክሩም በኒው ሳውዝ ዌልስ ሃይ ኮርት ውሳኔ ተወስኖ መንግስት ጥፋተኛ እንደነበረ እና ማለትም ግድቡን ኦፕሬት ያደረጉት የነበሩት ኢንጂነሮች ውሃውን በአግባቡ አልለቀቁትም፣ ወይም ደግሞ ኔግሊጀንስ አሳይተዋል፣ ቸልተኝነት አሳይተዋል ተብሎ ውሳኔ ተወስኖ አሁን ያው ለህዝቡ ለተጥለቀለቁት ኮምፐንሴሽን ለመስጠት ፍርድ ቤት ወስኖባቸዋል ማለት ነው። መንግስት በእርግጥ አፒል አደርጋለሁ ብሏል። ይግባኝ ይላለሁ ብሏል ለከፍተኛው ፍርድ ቤት። በተጨማሪ ምን ለማለት ፈልጌ ነው፣ ግድቡ በተለያየ መልኩ የመፍረስ እድል ሊያጋጥመው ይችላል የትም ሀገር ላይ እንደሚያጋጥመው ማለት ይሄ ኢትዮጵያ ውስጥ ብቻ ዩኒክ የሚሆን አይደለም። እና ያ ሪስክ አለ ማለት ነው። ፍለድ ሊያደርግ ይችላል። ፍለድ ቢያደርግ ምንድን ነው ላያቢሊቲው የሚለውን መንግስት ደግሞ የተለያዩ የህግ አማካሪዎችን በማማከር እርግጠኛ ነኝ፣ በዚህ በጥናት ውስጥም እንደዚያን ነገሮች ታይተዋል ብዬ ገምታለው። ነገር ግን ካልታዩም መንግስት የተለያዩ የህግ ባለሙያዎችን በማማከር መንግስት ላይ የሚኖረውን ላያቢሊቲ ወደፊት ምክንያቱም እነሱዳንን ቢያጥለቀልቅ ወይ ደግሞ ከተፋሰስ ከዛ በታች ያሉ ሰዎችን ቢያጥለቀልቅ እነሱ ወደ ፍርድ ቤት ሊከሱ የሚችሉበት እድል ሊኖር ስለሚችል መታየት አለበት። ነገር ግን ግድቡ በጣም ጠንካራ ሆኖ ይሰራል ብዬ አምናለሁ። ምክንያቱም በዚህ ማማከር ስራ ውስጥና ዲዛይን እና ኮንስትራክሽን ውስጥ የተሳተፉ ድርጅቶች እነሱም ለስማቸውም ብለው ግድቡን በኢንተርናሽናል ስታንዳርድ ተሰርቶ የመፍረስ እድሉ በጣም ዝቅተኛ ነው የሚሆነው። ነገር ግን እድሉ በጣም ዝቅተኛ ቢሆንም ከተከሰተ ግን የማጥለቀለቅ እድል ስለሚኖረው ያንን በህግ አማካሪዎች መታየት አለብን። ልክ ነው። በኢትዮጵያም የዚህ የህዳሴ ግድብ ግንባታ ውስጥ የጎርፍ ቁጥጥር ቅዱ ውስጥ እንደዚሁ መካተቱ ተነግረዋል። ሌላው አንዱ ሰሞኑን የዚ መጀመሪያውን ግዳሴ ግድብ ሙሌት አስመልክቶ የተለያዩ ከፍተኛ ባለስልጣናት የደስታ መግለጫቸውን በአንጸባረቁበት ወቅት የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አንዱ ካሉት ውስጥ አባይን ወንዝ የራሳችን ሀይቅ አድርገነዋል የሚል ቃል ተጠቅመዋል። በግብፁ አለምም በርግጥ ብዙ ሚዲያ ላይ እንደዚሁ ተጠቃሽ ሆኗል። ከዛ አኳያ በእርግጥም የህዳሴ ግድብ ሙሌት ይሄንኑ አንዱ ትልቅ ሀይቅ መፍጠር፣ ከዛም አልፎ ትናንሽ ደሴቶችንም እንደሚፈጥር እንደዚሁ የውሃና መስኖ ሚኒስትሩ ኢንጂነር ስለሺም እንደዚሁ አንስተውታል። ከዛ አኳያ ስነዚህ ምን ማለት ናቸው? ከመጠነ ሰፊነቱ አኳያ ትናንሽ ደሴቶችን የመፍጠር መጠነ ሰፊ የሆነ ሰው ሰራሽ ሀይቅ የመፍጠር አቅም አለውና እነኛ ስለምን አይነት ጥቅም ላይ ሊውሉ ይችላሉ? ግድቡ የመጨረሻው ስኬት ላይ በሚደርስ ሰአት ወደ ስድስት መቶ አርባ ሜትር በፋቀረል በላይ በሚሆንበት ሰአት ወደ መቶ አርባ ሜትር ጥልቀት ያለው ውሃ ማጠራቀም ችለናል ማለት ነው። ያ ደግሞ ማለት ትልቅ ሀይቅ ፈጥረናል ማለት ነው። እዛ ትልቅ ሀይቅ ላይ ለብዙ አገልግሎቶች ሊውል ይችላል። እንደተባለው ዋናው ለሀይል ማመንጨት ቢሆንም ወደፊት ግን ለመስኖም፣ ለአሳ እርባታም፣ ለሪክሪኤሽንም ማለትም ትልቅ ሀይቅ ሆነ ማለት የተለያዩ እዛ አካባቢም የተለያዩ ኢንቨስተሮች በመግባት በአካባቢው ሪዞርቶች ሊሰሩ ይችላሉ በዛ በሀይቁ ዙሪያ። እና ትልቅ የሆነ ፋይዳ አለው ማለት ነው። እንትኑን ቀይረን አርቲፊሻል የሆነው ሀይቅ ትልቅ ፈጥረናል ማለት ነው እና ያ ደግሞ አሁን ላልኳቸው ጥቅሞች ከፍተኛ አገልግሎት አለው ማለት። ነጻነት እጅጋየው ሲፈራው በኩዊንስላንድ በግል አማካሪ ኩባንያ ገዲብ የውሃ ምህንድስና መሀንዲስ፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your